Bambino ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ጭቃ ማብኳት፣ በአፈር በጭቃ መጫወት ብዙዎቻችን ያለፍንበት የሕፃንነት ዘመን ትውስታ ነው። አሁን ላይ ግን አንድ ተቋም ይህን የጨዋታ አውድ በዘመናዊ ሁኔታ በማደራጀት ወላጆችና ሕፃናት ከተፈጥሮ ጋር ዳግም እንዲቀራረቡ ለማድረግ እየሰራ ይገኛል። በተከታታይ በርካቶች የተሳተፉበት ኑጭቃና ቡካ የተሰኘ ፌስቲቫል አዘጋጅቶም ነበረ። የዚህ ሀሳብ ጠንሳሾች ባልና ሚስቱ የኪነጥበብ ባለሙያዎች ሀመረ ሙልጌታና ዮሴፍ ወልዳ አማኑኤል ናቸው። ዛሬ ምሽት ለየት ስላለው ጅምራቸውና ተያያዥ ጉዳዮች ያጫውቱናል። አብራችሁ እንድታመሹ ይሁን። አስቀድመን የልጅነት ዘመን ጨዋታን ብዙሀን የሚሳተፉበት ፌስቲቫል ለማድረግ ሀሳቡ እንዴት እንደተጠነሰሰ ከሀመረ። ንስማ ባልና ሚስቶች ነን። ስለዚህ ሁለት ልጆች አሉን። ልጆቻችን እንዴት አድርገን ነው የምናሳድገው የሚለው ሀሳብ ለሁለታችንም ጥያቄ ነበር። እና እንዴት ነው እኛ ያደግነው? እኛ ምንድን ነው የምንፈልገው? ልጆቻችን እንዲሆኑ የምንፈልገው ነገር ምንድን ነው የሚለው ቁጭ ብለን ማሰብ ጀመርን። እና ያ ሀሳብ እኛ በራሳችን እንድንቆም ራሳችን ኮንፊደንስ ኖሮን ራሳችንን ሆነን እንድንኖር ረድቶናል። በየግል ህይወታችንም እንደገና ደግሞ ተጣምረንም ስንኖር በጣም ራሳችንን ሆነን ብዙ ሰው የኛ ላይፍ እያስገረመው ነው የምንኖረው ለግሪ ላይፍ ሳይሆን ግን ባለን ነገር እንዴት አድርገን ህይወትን ቀለል አድርገን እንደምንኖር ስለሚያዩ ብዙ ትኩረታችን ህይወታችን ላይ ወይም ወደፊት ያለው ላይ ነው እንጂ ማቴሪያል ላይ አልነበረም። እና እሱ ግን እንዴት ነው የተሰራው የሚለው ሀሳብ ነበር ትልቁ ጥያቄና እሱ ደግሞ የተሰራው በነፃነት መጫወታችን፣ ማንቦጫረቃችን፣ በባዶ መሄዳችን፣ ጢባጢቤ ውሃ ያሁን ልጅነት እንዳለ እንደዚህ ነበረ እና ይህንን ለምን ለልጆቻችን አናደርገውም በሚል ልጆቻችንን በእንደዚህ አይነት መንገድ ነው ያሳደግናቸው ዶሮ ጫጩት እያባረሩ እንቁላል እያነሱ ለጎረቤት ቆስጣ ሲደርስ ሰላጣ ሲደርስ ኮትኩተን አብቅለን እየሰጡ ሸንኮራ ነበረን ሸንኮራ እየሰጡ ተከራይተን የምንኖረው ግቢ ነው። ግን ያለንን ነገር እኛ እየሰጠን እናድግ ስለነበር እኛም ለልጆቻችን ያንን ነገር ነው ለመስጠት የሞከርነው። እዛ ውስጥ ደግሞ የብዙ ሰው አድናቆት፣ የብዙ ሰው ደስታ፣ የልጆቹ ደስታ በጣም እየሰፋ ሲመጣ ለምን ወደ ስራ እንቀየረውን ብለን ከዛ በኋላ ነው ወደ ስራ የተቀየረው። i to and <laughs> ሴፍ አብዛኞቻችንም በምናድግበት ዘመን ወላጆቻችን ስለዚህ ጨዋታ ያላቸው አመለካከት ተመሳሳይ አይደለም። ጥቂት የማይባሉ ወላጆች አሁንም ድረስ ልጆቻቸው በጭቃ መጫወታቸውን በስጋት ይመለከቱታል። አሁን ድረስ አንዳንድ ወላጆች ልጄ በጭቃ እንዲጫወት መፍቀድ ያለብኝ ለምንድን ነው? ምን ይጠቅመዋል? ምን ይረበዋል? የሚል ጥያቄ ሊያነሱ ይችላሉ። ለምንድን ነው ወላጆች ልጆቻቸው በጭቃ እንዲጫወቱ መፍቀድ ያለባቸው? በጣም በጣም ቆንጆ ጥያቄ ነው። ከመመስረቱ አንስቶ ስናየው እንግዲህ ሁሉ ነገር የበቀለው ጭቃ ላይ ነው አይደል። አሁን እቺ ዓለም መንፈሳዊንም ማቴሪያሉንም ዓለም ብናየው፣ አፈር ጭቃ፣ በቃ የሁሉ ነገር መሰረት ነው። እኛ ውስጥ ያለ ሞለኪውል አፈር ውስጥ አለ። ጭቃ ስንል ደግሞ የምድር አንድ አካል ነው። በተለያየ ዘመን ፀሐዩ ውሃ፣ ዝናቡ ሲፈራረቅበት ኢነርጂውን እያሳደገ ያለ አፈርን ነው ወደ ወደ ኤኒቲ ወደ ፎርም የምንቀይረው አንድ ነገር ብንተክልበት ያንን ያሉትን አስፈላጊ ነገሮች ለዛ ዘር ሰጥቶ ያንን አትክልት እንዲያበቅል የሚያደርገው አፈር ነው፣ ጭቃ ነው። የህይወት መሰረት ነው ብለን እናምናለን። ከመሰረቱም እኛ እንግዲህ እንዳለችህ ስናበቅል፣ ስንኮተኩት እዛ ልጆቻችን የሚያዩ ነበረ። ምን ያህል ደግሞ ህይወታቸው በቃ በጣም በደስታ እንደሚሞላ ከስክሪን ይልቅ አፈሩ ሲነኩት አትክልት ሲተኩ፣ ሲኮተኩቱ፣ በጭቃው አንድ ነገር ሲሰሩ የሚሰጣቸው ደስታ፣ ይህንን ደስታ ለብዙዎች ማጋራት አለብን ብለን ስላምን ነው ወደዚህ ያሳደግ ነውና ከዛ ውጭ ደግሞ እንደ አርቲስት ሁለታችንም ሰዓሊዎች ነን። ኤክስፐሪመንት የምናደርጋቸው ስራዎች ነበሩ። ሸክላ ስራ ብዙ እንሰራ ነበረ። እዛ ስቱዲዮ ነበረን። በስክላፕቸር ብዙ እንሰራ ነበረ። ይሄ ይሄ ለልጆች የሚሰጠውን ደስታ ስላየን ነው ወደዛ ያሳደግ ነው። እንግዲህ ወላጆች ሁሌ ይጠይቃሉ። እንዲሁም ጭቃ ግን ምን ላልብሰው ይላል። ምንም እኛ ንጹህ ጭቃ ነው የምንሰጠው እንላቸዋለን። የጭቃ ንጹህ አለ ወይ? አሁን የጭቃ ንጹህ አለው። እኛ አክቹዋሊ እዚህ ምን የምናሰራቸው ብዙ የሸክላ ፕሮፌሽናል ሸክላ የሚሰራበት ጭቃ ነው ግን በልጅነት ኢትዮጵያ የልጅነትን ስናየው ግን በየጓሯችን ዝናብ ሲጥልም ምንም በጭቃ እንጠቀማለንና ልጆችን ከተፈጥሮ ማገናኘት ግራውንድ ማድረግ ኮኔክት ማድረግ እና ብዙ በጣም ሜዲቴቲቭ ፓወር አለው። ቴራፔቲክ የሆነ ነገር ነው። በጭቃ አንድ ልጅ ሲጫወት ማሰብ የሚፈልገውን ነገር ሁሉ ማሰብ ይችላል። ምንም ሳ ያለ ገደብ የፈለገውን ሼፕ በዛ መስራት ይችላል። መላቀቅ አይችልም። አሁን ወላጅ ነው እንጂ ይሄ ኮንሰርን ያለው ልጆቹ ከዛ ከዛ ጨዋታ ላይ መነሳት አይፈልጉም። ይገርምሃል ረጅም ሰዓት በጭቃው ኤክስፐርመንት እያደረጉ ነው። ምን መቆየት የሚፈልጉት የጤና ስጋት ጉዳይ ሁል ጊዜ ይነሳል። ያው ጭቃ በተፈጥሮው ንጹህ አይደለም ብለው የማሰብ ሁኔታ አለ። እናንተ ደግሞ እንደ ተቋም ስትንቀሳቀሱ ሀላፊነቱና ተጠያቂነቱን ጎን ለጎን የሄድባችሁና የሚያመጣው ጫናና ሂደት ያለ ይመስለኛል። ያንን ለማስተካከል ምን አይነት ጥንቃቄ ታደርጋላችሁ? በምትመርጧቸው ቁሳቁሶችም ሊሆኑ ይችላሉ። በአጠቃላይ ህጻናቶቹ ጨዋታውን በሚከውኑበት ጊዜ ተጓዳኝ የጤና ችግሮች እንዳይዳረጉ ምን አይነት ጥንቃቄ ነው የሚያደርጉት? ያደርገው ተቋማት የምንመርጠው ጭቃ አለ እንግዲህ ጭቃ ስንል ልኩ የሸክላ መስሪያ ጭቃ ነው የምናዘጋጀው። የሸክላ መስሪያ ጭቃ ደግሞ በተፈጥሮ ራሱ በጣም ንጹህ መሆን አለበት። ምንም አይነት ብክለት የሌለው አፈር መሆን አለበት። እሱ የሚገኝበት ቦታ አለ። አዲስ አበባ ዳር ላይ ያሉ ሁለት ሶስት ቦታዎች አሉ። እነሱን እነሱን በመጠቀም ነው ጭቃውን የምናዘጋጀው እና በደንብ ፒውሪፋይ የሆነና ለዚህ ስራ የሚሆን አድርገን ነው ያ ማለት ህፃናትን ቢናኩት ትልልቅ ሰዎችን ቢናኩት ምንም አይነት ሳይድ ኢፌክት የሌለው ናቹራል ነገር የሆነ ስለሆነ ሳይድ ኢፌክት የሌለው ነው። ሌሎች ጥንቃቄዎች ደግሞ እናደርጋለን። ለምሳሌ ልጆች ሲመጡ ቫዝሊን እንዲቀቡ አላል ምናልባት ቆዳቸው ፕሮቴክሽን እንዲሆን አንዳንድ ነገሮችን እናረጋለን እና በዚህ በደንብ ተጠንቅቀ ነው የምናደርገው ፓክም አድርገን ለሽያጭ እናቀርባለን። ጭቃ በኪሎ ይሸጣል። እኛ ጋር እንግዲህ ብራንድ አድርገን ፒሪፋይ አድርገን ንጹሕ አድርገን ለረጅም ጊዜ ሰዎች ቤታቸው ወስደው እንዲጠቀሙ አድርገን እሱንም ሰዎች ይወስዳሉ ቤታቸው ልጆቻቸው እንዲጠቀሙ ያደርጋሉ። ሌላው ደግሞ ቤታቸው ሆነ ጭቃ እንዴት ማዘጋጀት እንደሚችል በንጽህና እንዴት መዘጋጀት እንደሚችል እሱ እነዚህን ነገሮች እንወስዳለን ማለት ነው። እስካሁኑ የስራ ዘመናችሁ ከወላጆች እንዲሁም ደግሞ ከህፃናቱ ያገኛችሁት ምላሽ ምን ይመስላል? ደጋግማችሁ እነዚህን ፌስቲቫሎች እየከወናችሁ እንደሆነ አይቻለሁ። ትልልቅ የአገሪቱ ባለስልጣናትም በአንዳንድ ሁኔታዎች ውስጥ ተሳታፊ መሆናቸውንም በማህበራዊ ገጻችሁ ላይ እያዩ ነበረ። ስላለው ምላሽ እስቲ ንገሩኝ። እንግዲህ ያው ሁሉም እስከ ዛሬ ድረስ ከጀመርንበት ቀን ጀምሮ፣ ከስሙ ጀምሮ በጣም ደስ የሚል ምላሽ ነው ያለው። ከወላጆችም ከልጆችም ደስታቸውን የምናየው ምክንያቱ ደግሞ የሚመስለን እንግዲህ እስካሁን የዚህ ሁሉ የሰው ደስታ ብዙ ሩቅ ነገር ስላልሄድን ነው። ከራሳችን ከጠገባችን ካለ ነገር ላይ ስላመጣ ነው ነው። አሁን ብዙ ጊዜ ምንም የአርት እይታም ባይኖረው ሰው ምንም ባይኖረው፣ ግን ግሪን አካባቢ አትክልት ያለበት አካባቢ ቁጭ ሲል ደስ ይለዋል። ግን ምን እንዳስደሰተው አያውቀውም እንጂ ደስታውን ግን ያገኛል። እና ልክ እንደዛ ማለት ነው። ምን እንዳስደሰታቸው ያላወቁት ተፈጥሮ አጠገብ ሲሆን አውቶማቲካል መደሰት ብቻ ነው ምክንያቱም

እነዚህም ሲመጡም የሚያዩትም ስናወራም ግን አፕሮቻቸውም ግን አንጭ ቃናፋ ስንል ፈገግ ብለው ነው። የትኛውም ቢሮዎችም ስንገባ እንትን ቦታ ስንሄድ አንጭ ቃናፋ ነው ካለም በጣም በፈገግታ ነው የሚጀምረው እና በፈገግታ ደግሞ ሲጀመር ምንም ኔጌቲቭ ነገሩ ቢታይ እንኳን ያን ያህል እንደዚህ ጎልቶ አይወጣባቸውም። አንደኛው እሱ ይመስለናል። ሁለተኛው ደግሞ ምንም አይነት ነገር ወደዚህ ወንደዚህ አይነት አስተሳሰብ መንገድ ብዙ ሰው አልመጣም፣ ወይም ደግሞ የተሻለ የሚመስለን ብልጭ ልጩ ወደላይ ወደሌላው አለም ላይ ያለውን ነገር የተሻለ ብሎ አብዛኛው ማህበረሰብ ወደዛኛው ነው የሚሄደው። ግን የኛ ደግሞ እሱም እናደንቃለን እሱንም እናከብራለን። መነሻው ግን እያስፈልገዋል ነው ማህበረሰብ፣ የት እንደመጣ የቱ ጋ እንደነበረ ካብቅን የት መድረስ እንደምንፈልግ ለመወሰን በጣም ቀላል ነው የሚሆነው። ግን መድረሻውን ብቻ ነው የሚያዩት እንጂ ከየት ተነስተው ወዴት እንደሚደርሱ መነሻው አይታወቀው እና ያንን ማሳየታቸው የሰዎች ያላወቁት ጥያቄ መመለስ ነው የሚመስለን። እኛ መልስ ስለሆነ የሚያገኙት ሁልጊዜ ደስታ፣ ምርቃት፣ በርቱ፣ ሂዱ፣ እንዳይቆም ነው ሁልጊዜ የምናገኘው እስከ ዛሬ ድረስ እና በሴንተራችን አራት መቶ ካሬ ላይ ነው ያለው። አሁን አራት መቶ ካሬ ሲባል ሰፊ ይመስላል ግን ሰው እዚህ ሲመጣ የመጀመሪያው በጣም ሰፊ ቦታ ያስፈልጋችኋል። ትልቅ ቦታ ነው የሚያስፈልጋችሁ በጣም ትንሽ ከሀሳቡ አንጻር ጥበቱ ፊል ይደረጋል እና እኛም ደግሞ በተቻለን አቅም ያለንን ስፔስ ኢፌክቲቪ ተጠቅመን የመጣው ሰው ሁሉ ተደስቶ እንዲወጣ እያደረግን ነው። እኛም አነተኛም እውነት ደግሞ ለመናገር እኛ ስራችን ሳይሆን ኑሯችን ነው የምንኖረው ኑሮ ስለሆነ ኑሯችን ነው ሼር በመጪ ዓመታት ምን ልታደርጉ አሰባችሁ? በአፍሪካ ትልቅና ታዋቂ የሚሆን የጭቃ ፌስቲቫል ለማዘጋጀትም ፍላጎት እንዳላችሁ ሰምቻለሁ። በእሱ ላይ የተወሰነ ነገር ብትሉኝ፣ እንዲሁም ደግሞ ዕደ ጥበብን ለማስተማር እንቅስቃሴዎች መጀመራችሁን ሰምቻለሁ። ምን ላይ ለማድረስ አስባችኋል? የሚሉትን አጠር አጠር አድርጋችሁ መልሱልኝ። እንግዲህ ያው የኛ ሀሳብ እንዳልከው ነው። በጣም ትልቅ ሀሳብ ነው የምናስበው። አስር ሄክታር ላይ ወረደኛ ዲዛይናችንን ጨርሰናል። ስለዚህ በዛ ውስጥ ልጆችም ወላጆችም ሁሉም ሰው ልጅነቱ እንዲኖር ነው። የልጅነት ማዕከል ነው። ሁሉ ሰው ሲመጣ ልጅነቱን እንዲኖር ከዛ ጀምሮ እንደ አዲስ ሪክሬት የሚያደርግበት እንደ ሪክሬሽናል ሴንተር ነው መፍጠር ዓላማችን። እዛ ውስጥ ሲመጣ ደግሞ እንግዲህ በባዶ እግር የሚካሄድበት ውሃው፣ አፈሩ፣ ሳሩ፣ ላቬንደሩን ጠጅ ሳሩን፣ አሪቲውን፣ ኮሰረቱን እያሸተቱ የሚሄዱበት በጣም በጣም በጣም ያቋቁናል። የምናቋቁመው ከዛም ደግሞ በፌስቲቫልም ደረጃ ደግሞ ለአለም ማበርከት የምንፈልገው ይሄንን ዩኒቨርሳል ነገር ነው። ጭቃ ለሁሉ ሰው አንድ የሚያደርግ ነው። ስለዚህ አሁን የነበረን የመስቀል አደባባዩ ፌስቲቫል ብታየው ከአስር ሺህ ሰው በላይ የተገኘበት ነው። በጣም በጣም በጣም ደስታን የሰጠን የሁሉ ሰው ደስታን ያየንበት ነው እና ያ ደግሞ ወደሚቀጥለው ወደፊት እንድናድግ እንድንሄድ አሻግረን ምንም እንዳልሰራን ነው የምናየው እና ያ ደግሞ አንድ ቀለም ፌስቲቫል ነበር የሚለው። ያ አንድ ቀለም ፌስቲቫል ቱሪስቶች ከውጭ መጥተው አብረን እዚህ የምናቦካበትን በጣም ሂውጅ የሆነ ሙሉውን ከተማውን የሚያጥለቀልቅ ኢቨንት ነው። ለኔክስት እያሰብን ያለ ነው። እንደገና ደግሞ በህፃናቶቹ ላይ ደግሞ ሆነ በሌላው አለም ላይ ደግሞ ትራቭል እናደርጋለን፣ ሁሉም አገር ላይ እንዞራለን። በፌስቲቫል ደረጃ እንግዲህ እንደዚህ እየዞርን አለምን ማዳረስ ተፈጥሮ ማገናኘት ሰውን አንድነት መስበክ እሱ ነው የምንፈልገው። ስለዚህ ዩኒቲን በደንብ አድርጎ የሚያሳይ ትልቅ ትልቅ ማቴሪያል ነው ጭቃ፣ የመጣንበት ነው፣ የምንሄድበት ነው፣ የምንኖርበት ነው። በጣም ደግሞ የሚገርምህ ጭቃን አንስተህ ፊትን ብትቀባብ እዛ አጠገብ ያለ ሰው ብትቀባባው ለመለየት እንኳን ትቸገራለህ፣ እና ሰውን በጣም በተፈንድ ውስጥ አንድ የሚያደርግ ያለን ፈጣሪ የሰጠን ስጦታችን ነው። ስለዚህ ከዛ እሱን በደንብ አድርገን ፕሮሞት ማድረግ እና የሰው ልጅ አንድነቱን ካወቀ በኋላ መቀጠል ይችላል። ሌላ ነገር ማየት ይችላል። ሌላ ቪዥን እንዲያይ ነው። ስለዚህ እኛም አገራችንን ያለንበትን የበቀልንበትን አውቀን ኢትዮጵያዊ ልጆች ማድረግ ሳይሆን እኛ የዓለም ዜጋ ማድረግ ነው የምንፈልገው። ስለዚህ እዚህ የበቀሉ የዓለም ዜጎች የሆኑ አይሮፕላን እንደሰሩልን፣ መኪና እንደሰሩልን፣ ሞባይል እንደሰሩልን በጣም ብዙ ህይወታችንን ያቀለለውን ነገር የሰሩልን ሰዎች እንዲፈጥሩ ነው የተፈጠረውን ነገር ተጠቃሚ ብቻ ሳይሆኑ ፈጣሪዎች ልጆችን ማፍራት ነው የኛ ዓላማ ና ይህንን ይመስላል። ንውጭ ቃና ቡካ የተሰኘው ተቋም መስራቾች ከሆኑት አመረ ሙሉጌታ ና ዮሴፍ ወልደ አማኑኤል ጋር የነበረኝ ቆይታ ከማብቃቱ በፊት እስካሁኑ የሥራ ዘመናቸው ስላስተናገዷቸው ልዩ ገጠመኞች ጠይቂያቸዋለሁ። የተወሰኑትን ገጠመኞች ና የመጪ ዘመን ህልሞች ዮሴፍ ያጋራናል። ስንጀምረው እንደ ሰመር ካምፖች እያደረግን ነበረ የምንሰራው በየትምህርት ቤቶቹ እየዞረን ና ብዙ ጊዜ የሚያጋጥመን ነገር ያው ኑጭቃ እና ብካ እንደ ብራንድ ስም ቢሆንም ውስጡ ብዙ ነገሮች አሉ። ጥጥ መፍተል አለው መሸመን አለው ብዙ ደ ጥበቦች አሉት። ምግብ ማብሰል አለው፣ የህይወት ክህሎቶች አሉት፣ ከእንስሳት ጋር መገናኘት ብዙ ብዙ ፓኬጆች ውስጥ ብዙ ነገር አለ እና ብዙ ወላጆች በቃ አሌድም ይላሉ። በቃ ልጆቹን አምጥተው አሌድም ይላሉ። የእኛ ነስታፎች በቃ እንትን ብለው እራሳቸው ነው የሚገቡበት እና መከልከል ልጆቹ ሲያ ወላጁን ነው በቃ ደግሞ ልጅነታቸው ትዝ ስለሚላቸው ይጣላሉ ከልጆቻቸው ጋር ይሄ እፍርታ የምንለዋላል ጨዋታ ላይ ማን ገብተን ይሄ በጣም በጣም ሀሴት የሚሰጠን ነገር ነው ነው። ሰው ብዙ አሁን በተለይ አዋቂ ብዙ አስብ አለበት፣ ምን አለበት ደግሞ መንት ልክ ጭቃውን ሲነካው የልጅነት ጨዋታዎቹ ስናጫወታቸው በቃ አንድ አይነት ይሆናሉ። ከልጅነታቸው ይመጣል። ምንም መውረቅ ነው ጸቡም፣ በቃ የጨዋታ ጸብ ነው ደስ የሚል ነው እና በጣም እንደዚህ አይነት በጣም ብዙ ገጠመኞች አሉን እና ቴንኪ ይህን ስላነሳሁም እንዲያው በተጨማሪ ለማንሳት ያህል እንግዲህ ዲዝኒ ወልድን ካጣቀስን እንዲያው ማጣቀሻ ከሆነ አንድ አፍሪካዊ የሆነ ኢትዮጵያዊ የሆነ ዲዝኒ ወልድን ነው መፍጠር ስራ ላይ ያለ ነው ብለን ነው የምናምነው ቢኮዝ ብዙ አብረን የምናያይዛቸው የመጫወቻ አይነቶች አሉ። ብዙ ዲስከቨር ማድረግ የሚገባን ብዙ ነገሮች አሉ። ከዛ ውጭ ፐብሊኬሽኖች አሉን፣ በመጽሐፎች እናደርጋለን። የቴሌቪዥን ፕሮግራሞች አሉን። እንዳልኩ በዩቱብ የምናደርገው ሰሱን እያጠናከርን መሄድ እናስባለን። ከዛ ውጭ እነዚህ የኢትዮጵያዊ ጨዋታዎች የሆኑና ብዙ ዓለም ላይ መድረስ የሚችሉ ብዙ እንትኖች አሉና እነሱን ብራንድ ገን በደም ኮሜርሻላይዝ አደረግን ፈልገን ምክል ልጅነት ሁላችንም ውስጥ ልጅነታል አሁን አዋቂ ሆ እንጂ አምስት ዓመታችንንም ስድስት ዓመታችንንም አስር ዓመታችንም ውስጣችን አልፎ ነው የሄደው እና ሁሉንም ሰው መንካት ይቻላል በዚህ እና የምንፈልገውን መልእክት ማስተላለፍ ይቻላል። እና ብዙ ፈን ያለው ስራ ነው። አት ሴም ታይም ቴሌቪዥኑም ትልቅ የሆነ ስራ ነው። እጅግ በጣም አመሰግናለሁ። ሀመር እና ዮሴፍ ኑ ጭቃና ቡካ ስለተሰኘው ፌስቲቫል እና የተለያዩ የህፃናትን ጨዋታም ለማሳደግ እየጣረ ስላለው ተቋም ስላጫውታችሁን፣ ስለነገራችሁን በእጅጉ አመሰግናለሁ። መልካም ምሽት ይሁንላችሁ። እኛም በጣም ነው የምናመሰግነው። መልካም ምሽት embido be not Thaila jenna, በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። አሁን ደግሞ አጫጭር ዓለም አቀፍ ኪናዊ ወሬዎችን የምንሰማበት ሰዓት ነው። የዛሬውን ነው ደቡብ አፍሪካዊቷ እውቅ ዘፋኝ ሳኪ በቅርቡ ያወጣችው አልበም በፖሊስ እጅ ሕይወታቸውን ላጡ ማዕድን አውጪዎች ማስታወሻ እንዲሆን አድርጋለች። የዛሬ 10 ዓመት ገደማ በማራኪና የፕላቲኒየም ማዕድን ማውጫ የተፈጠረ አመፅን ለማስቆም ፖሊስ በወሰደው እርምጃ 44 ሰዎች ተገድለዋል። ሳኪ ስለ ክስተቱ አውስታለች። ፕላቲኒየም ሀርት ቢቲንግ ይሰኛል የአልበሙ ስያሜ። በነገራችን ላይ በወቅቱ የሀገሪቱ ፕሬዚደንት የነበሩት ጃኮብ ዙማ የፖሊሶች ማህበርን ለጭፍጨፋው ተጠያቂ አድርገዋል። ዘገባው የሮይተርስ ነው። የደቡብ ኮሪያው ተከታታይ ፊልም ስኩድ ጌም በዩናይትድ ስቴትስ ትልቅ ክብር ከሚሰጣቸው ሽልማቶች መካከል አንዱ ለሆነው የስክሪን አክተርስ ጊልድ ወይም የፊልም ተዋናያን ማህበር ሽልማት እጩ መሆኑ ተነግረዋል። መጠኑ ከፍ ያለ ገንዘብ ለማሸነፍ አደገኛ የሆነ የህፃንነት ጨዋታን እንዲጫወቱ በሚደረጉ ሰዎች ላይ ያተኮረው ፊልም በኔትፍሊክስ ማሳያ አውታር ላይ ከተለቀቀው ወዲህ ከፍተኛ አድናቆት ሲቸረው ሰንብተዋል። ቀደም ባለው ሳምንት በፊልም ውስጥ ከተወኑት መካከል እድሜ የጠገቡ ሊሳንግዮንግ ጎልደን ግሎብ የተሰኘውን የቴሌቪዥን ትርኢቶችና ፊልሞች ሽልማትን በ ማሸነፍ ታሪክ ሰርተዋል። በኮሪያ ታሪክ የመጀመሪያው ባለድል ሆነዋል። የኮሪያ ፊልሞች የአሜሪካውያኑን ትልልቅ ሽልማቶች ሲቆጣጠሩ ይህ የመጀመሪያ አይደለም። ፓራሳይት የተሰኘው ፊልም የዛሬ ሁለት ዓመት ገደማ እጅግ ክብር የሚሰጠው የአካደሚ አዋርድስ ወይም ኦስካር ሽልማትን ስድስት ዘርፎች ጠራርጎ ወስዷል። በፊልም ቀረጻ ላይ የያዘው ሽጉጥ ባርቆ የሰው ነፍስ በእጁ የጠፋው አሜሪካዊ ተዋና አሌክ ባልድዊን ስልኩን ለፖሊስ ማስረከቡ ተሰምቷል። በቀረጻ ቦታው ለምን ጉዳት የሚያደርስ ሽጉጥ እንደተቀመጠ በመመርመር ላይ የሚገኘው ፖሊስ በአሌክ ስልክ ላይ ማስረጃዎችን ላገኝ ይችላለሁ በሚል የፍርድ ቤት ማዘዣ ማውጣቱ ይታወቃል። ሃሊና ሃቺንስ የተባለችው መሪ የካሜራ ባለሙያ በእጁ የጠፋችበት አሌክ እስካሁን ድረስ መደበኛ ክስ አልተከፈተበትም። ዘገባው የኤፍፒ ነው። በዚህ ሳምንት ወጣት ኢትዮጵያውያን ግሩም ሙዚቃዎቻቸውን ሲያስደምጡን ሰንብተዋል። ከእነዚህ መካከል አንዷ ደግሞ ሃና ግርማ ናት። ከተሜ የሚለው ሙዚቃዋን በመቀጠል እንሰማለን። ዜማው የኃይሉ መርጋ፣ ግጥሙ ደግሞ የወንደሰን ውሂብ ነው። ሁሉን ነቃሽ ጠቃሽ ከተሜ I'm be little bit me, I'm me, I it በማዳመጥ ላይ ያላችሁት ጋቤና ቪኦኤ ነው። ከአሜሪካ ድምፅ በመቀጠል የመጨረሻውን መሰናዱን አዳምጥ። በሚሊዮኖች የሚቆጠሩ ማየት የተሳናቸው ዜጎች በሚኖሩባት ኢትዮጵያ እነዚህ ወገኖች በሚረዱት መንገድ መረጃዎችን በኅትመት የማዳረስ ዘርፍ ተስፋፍቷል ለማለት አይቻልም። አንድ ወጣት ግን ይህን ለመቀየር ጥረት ጀምራለች። ስሟ ፊዮሪ ተወልደ ሲሆን ፈትል የተሰኘ በዳሰዛ ወይንም በብሬል ስርዓት የተጻፈና የሚነበብ ጋዜጣ መስራች ናት። ያው ሀሳብ የሚሰጡ ፈጣሪ ነው እና እግዚአብሔር ነው ሀሳብ የሚሰጠኝ። ግን ያው ሁሉም ነገር ምክንያት ያስፈልጋል እና ሁሉ ጊዜ ስንቀሳቀስ የተለያዩ ብሮድካስቱም ላይ ፕሪንት እንዲያውም ላይ ማዕከል አድርገን የምንሰራው ጉዳት አልባውን የሆነውን ማህበረሰብ ነው። በዚህም ደግሞ አይነስውራን መረጃ ቢፈልጉ እንደማን ኛውም የፈለጉትን ሚዲያ መርጠው የመጠቀም መብት ቢኖራቸውም ወይም መረጃ የማግኘት መብት ቢኖራቸውም፣ ነገር ግን ይህ አይነት አማራጭ የላቸውም። ምናልባት ደግሞ አይነት ዝሆን ሬዲዮና ቴሌቪዥንን ያጣምቃሉ ብለን ልናስብ እንችላለን። ነገር ግን አይነት ዝራን ላስ መስማት ምስትንነት ያለባቸው ደግሞ የህብረተሰብ ክፍሎች አሉ። እንግዲህ እነዚህ የህብረት ተክሶች ከሁሉም ነገር የተገለሉ ናቸው። መረጃ ማያገኙ ማለት ነው። ከዚህ በተጨማሪ ሚዲያ ላይ ያለን ሰዎች፣ ፖለቲከኞቻችን በተለያዩ ነገር ስለ አካል ጉዳተኞች እኩል ተሳታፊነት እና ፍትሐዊ ተጠቃሚነት ማለት አለን ነው። ከመረጃ ተደራሽነት ባሻገር ደግሞ የተለያዩ የስራ ማስታወቂያዎች፣ የጨረታ ማስታወቂያዎች የሚወጡት ጉዳት አልባ የሆነው ማህበረሰብ ማዕከል አድርገው ነው እና እነዚህ ማህበረሰብ ክፍሎች የስራ ማስታወቂያ ሊፈልጉ ምንም አይነት አማራጭ የላቸውም ማለት ነው። እና ይህ ችግር ስላለ የማህበረሰብ አንድ አካል ስለሆንኩ ይህንን ችግር ለማቃለል ነው። ይሄ የብሬል ጋዜጣ በተለያዩ የዜና አውታሮች ላይ እንደምናያቸው አይነት መረጃዎችን የሚያቀብለው ወይንስ ደግሞ በአካል ጉዳተኞች ላይ ብቻ የሚያተኩር ነው? ምን አይነት ጉዳዮች ናቸው በጋዜጣው የሚዳሰሱት? የመጣ አይነት ሁራን ብቻ ስለ አይነት ሁራን ብቻ አነሳን ማለት አሁንም በምናዊ ማግለል ማድረግ ማለት ነው። አይነት ሁራን ላይ የሚያተኩሩ አካል ጉዳት የሚመስላል የሚያተኩሩ መረጃዎች ካሉ ቅድሚያ ይሰጡታል በዚህ በፈትል የብል ጋዜጣ። ከዛ ባሻገር ግን ዓለም አቀፋዊ እንዲሁም አገራዊ ጉዳዮችን የሚዳስስ ነው። አምዶቹን እና ገጾቹን ለመዳሰል ዜና አለው፣ ፍትል ነቃሽ የሚል አምዳለው የፍትህ ነቃሽ የሚለው አይነት ስብብ አለ። የሚደርሱ የፍት መጓደኞች የመልካም አስተዳደር ችግሮች በምርመራ ነክ ዘገባዎች የሚጠሰሱበት አምድ ነው። ኤዲቶሪያል አለ፣ ርዕሰ አንቀጽ አለ። በማንኛው ሚዲያ ማለት ነው። ተምሳሌ የሚል እንግዳ፣ ጥበብ፣ ታሪክ፣ ጉዞ፣ ቱሪዝም ላይ የሚያተኩር ባህልና ቱሪዝም ላይ፣ ስፖርት፣ እንዲህ እንዲህ አይነት አሉት። ከእነዚህ ግን ትንሽ ለየት የሚለው አንድ ራሱን የቻለ ልጆች የሚል ገጽ አለው። አይነቱ ብራን ህጻናት ወይም ለስማት ና የአይነቱ ብርነት ተደራራሚ የአካል ጉዳት ያለባቸው ህጻናትን እንደ ማንኛውም ህፃናት የመታነጽ መብት አላቸው። እኛ የምነሱን የማነጽና ቁም ነገሮችን የማስቀሰም እንዲህ አይነት ሀላፊነቶች አሉብን እና ተረቶች፣ ቁም ነገሮች፣ የተለያዩ መረጃዎች የሚተላለፉበት ለልጆች ማለት ነው ለልጆች አምድ አለው። ከነዚህ አምዶች እና የዜና ገጾች ባሻገር ደግሞ የስራና የጨረታ ማስታወቂያ ገጾች አሉ። የብሬል ጋዜጣን ለማዘጋጀት ቀላል የማይባል ልፋት የሚጠይቅ ይመስለኛል። እስቲ ዋነኛ ፈታኝ ነገሮችን እስቲ ንገረኝ። እንግዲህ ሀሳቡን አስበው ለራስ ብቻ ምትተው አይደለም ጋዜጠኝ ይመስላኝ፣ እና ለሌሎች ታካፍላቸው ሀሳቡን አይ ታዩ ያሉኛሉ አያዋጣም፣ ያዋጣ ፈሌ ከትርፍ ቃ የማዝያዝ ካን መለካከት ተጀምርል ማለት ነው። እንዲህ አይነት አሉ። በሌላ በኩል ደግሞ የደቀሱ የሚያጋሩት ያሉ። ከዚህ ባሻገር ግን ዋንኛው ችግር ወረቀቱ በውጭ ምንዛሬ ካዎች ነው የሚገባው እና በጣም ውድ ነው። ለምን ምናልባት ዋት ሰምተህ ይሆናል አይተህ ይሆናል ሌሎች ሚዲያዎች ላይ እየሰጠው፣ ስምንታዙ በራሴ ገንዘብ ነው ማሳተሙ፣ በነፃም ነው ማሰራቅላቸው ለነሱ ነው። እዚህ የአንድን ጋዜጣ በመቶዎች ውስጥ ነው እና በጣም ውድ ነው። እዚሁ ላይ ትንሽ ያው ቀጣይ ስለ ቀጣይነቱ ስለ ተደራሽነቱ ስታወራት አንድ ማነቆ ሊሆን ይችላል ለደፊት ማለት ነው። እና ማህበራዊ ኃላፊነትን መወጣት አለብን ያችን በየስራ መስካቱ እንደተማንበት ና ሀገራችንን ማገልገል አለብን ከዛ በስተገ ስለ ጋዜጠኝነት ስታነተው ጋዜጠኝነት ድምፅ ለሌላቸው ወይም ለተጎይ ድምፅ መሆን መቻል አይ መቻል የምንጠይቅ ነው ስለሆኑ ያንን ተደራራቢ ኃላፊነት ለመወጣት የተጀመረ ስራ ነው እንጂ በጣም አስቸጋሪ ነው፣ አቅሙ ይተታተንሃል። አብረን ስላመሸን በእጅጉ እናመሰግናለን ሀብታሙ ስዩም በመስተንግዶ ኤልያስ አስማሪ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር የነገ ሰው ይበለን መልካም ምሽት